ይህ የአሜሪካ ድምፅ ነው። በ1925ና 31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላልፍላችሁ የቅዳሜ የምሽት ስርጭታችን ጀመረ። በማስ ሚዲያም በምንም እንዲህ ሀገራችን ለዚህ አይነት ችግር ተጋላጭ ነው። ትኩረት መሰጠት አለበት። ግለሰቦች ቤተሰቡን ታሳቢ አድርጉ። ኢንቨስተሮች፣ መንግስት፣ ውሳኔ ሰጭ አካላት እኛ ያልጮኑበት ዘመን የለም፣ ግን እስካሁን ምንም ሰሚ አላገኘንም። የአንድ ሳምንት የጥቂት ቀናት ግርግር ትግርግር ይሆንና የነገር ይረሳና ነው። ቅድም እንደጠየቅሽኝ አንቺ ማለት ነው፣ ለምንድነው ኢትዮጵያ ውስጥ የመሬት መንቀጥቀጥ የሚፈጠረው የሚል ጥያቄው ቅድቅ ጊዜ የምንጠየቀው ጥያቄ ነው። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ህዋ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አታላይ አየለ ናቸው። ሰፋ ባለ ቃል ምልልስ ይመለሳሉ። ግጭቶችና የግብዓቶች እጥረት ወባን ለመከላከል ፈተናዎች ሆነዋል መባሉን የተመለከተ ዘገባም ይዘናል። ቅዳሜ፣ ጥር 3 2017 ዓ ም ጤና ስጥልኝ። ክብራክና ክብራን ሳስተናግዳቸው የማመሸው እንግዲህ ወልዴ ነኝ። አቀናባሪያችን ንጉሡ ተምሬ ነው። ዋና አዘጋጇ ደግሞ ጽዮን ግርማ ናት። የዛሬውን ምሽት ዝግጅት ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤንስ ዳት ካም ላይም በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ ደግሞ በፌስቡካችን ቪኦኤ አምሃሪክ ላይ በቀጥታ እንገኛለን። አሁን በቅድሚያ የምሽቱን የዓለም ዜና እናድምጥ። ጤና ይስጥልኝ አድማጮች። ከምሽቱ ዜናዎች ጋር አይደን ገረመው ነኝ። የሶማሊያው ፕሬዝዳንት አዲስ አበባ ገቡ። የሶማሊያው ፕሬዝዳንት ሀሰን ሼክ መሐሙድ ከኢትዮጵያ ጋር ለአንድ ዓመት ያክል ሻክሮ የቆየውን ግንኙነታቸውን ለማደስ ስምምነት ላይ በደረሱ በአንድ ወር ጊዜ ውስጥ አዲስ አበባ ገብተዋል። ጠቅላይ ሚኒስትር አብይ አህመድ ፕሬዝዳንቱን በቦሌ የአየር ማረፊያ አቀባበል አድርገውላቸዋል። የፕሬዝዳንቱ ጽህፈት ቤት በጠቅላይ ሚኒስትር አህመድ በተደረገለት ግብዣ መሰረት የሶማሊያው ፕሬዝዳንት ወደ አዲስ አበባ እንደሚጓዙ ቀደም ብሎ ባወጣው መግለጫ አስታውቆ ነበር። መግለጫው አያይዞም ከኢትዮጵያ መሪ ጋር የሚደረገው ውይይት በሁለቱ ሀገራት ግንኙነቶችና ቅድሚያ በሚሰጧቸው የጋራ ጉዳዮች ላይ የሚያተኩር ነው በማለት አስፍሯል። ኢትዮጵያና ሶማሊያ ኢትዮጵያ ከራስ ገዟ ሶማሊላንድ ጋር እንደ ኤሮፓያን አቆጣጠር በጥር 2024 የባህር በር ለማግኘት በገባቸው ስምምነት የተነሳ ተጋግሎ የቆየውን ዲፕሎማሲያዊ ግንኙነታቸውን በጎርጎሮ ሳያኑ ታህሳስ 11 ቀን 2024 አድሰዋል። የመግባቢያ ስምምነት በመሰኘት የሚጠራው ኢትዮጵያ ከሶማሌላንድ ጋር የተፈራረመችው ስምምነት ኢትዮጵያ 20 ኪሎ ሜትር የባህር ጠረፍ ለ50 ዓመታት በሊዝ እንድታገኝ ሲያስችል በአንጻሩ ለሶማሌላንድ ዲፕሎማሲያዊ እውቅና ለመስጠት ታስቦ እንደነበር የሶማሌላንድ ባለስልጣናት ተናግረዋል። ሶማሊያ መንግስት ስምምነቱን ባዶና ምንም በማለት ውድቅ ያደረገው ሲሆን ኢትዮጵያ የሶማሊያ ሉዓላዊነትና የግዛት አንድነት ላይ ዓይን አወጣ ጥሰት ፈጽማለች ሲልም ከሷል። በቱርክ ፕሬዚዳንት ረጅብ ጣይብ ኤርዶዋን ሸምጋይነት በተካሄደው የአንካራ መግለጫ የሶማሊያና የኢትዮጵያ መሪዎች አንዳቸው ለሌላውን ሉዓላዊነት አንድነት ነጻነትና የግዛት አንድነት ላይ ያላቸውን ክብርና ቁርጠኝነት አረጋግጠዋል። በተጨማሪም ሁለቱ ወገኖች የጋራ ጥቅማቸውን የሚያስጠብቅና ለኢትዮጵያም አስተማማኝና ቀጣይነት ያለው የባህር በር አገልግሎት የምታገኝበትን የንግድ ስምምነት ላይ ለመድረስ የሚያስችሏቸውን ውል የሊዝና መሰል አደረጃጀቶችን በጋራ ለመስራት ተስማምተዋል። በመዲናው አዲስ አበባ የሶማሊያው ፕሬዝዳንት ፎቶ በኤሌክትሮኒክስ ሰሌዳዎች ላይ በዋና ዋና አውራ ጎዳናዎች እንደተለጠፉ የአሜሪካ ድምጽ የአፍሪካ ቀንድ ዘጋቢ ከአዲስ አበባ አስታውቋል። የሶማሊያ ፕሬዚዳንት ዛሬ ቅዳሜ የሚያደርጉት ጉብኝት ባለፈው ዓመት የካቲት ወር ላይ ወደ አፍሪካ ህብረት ዋና መስሪያ ቤት ጉባኤ እንዳልገባ ተከልክ ያለው ካሉ በኋላ የመጀመሪያቸው ሲሆን ጉብኝቱ ገንቢ መሆኑን አንካራ አስታውቃለች። ፕሬዚዳንት ማህሙድ ከአዲስ አበባ አስቀድሞ በካምፓላ ዩጋንዳ በግብርና ልማት ጉዳዮች ላይ ለመወያየት እንዲሁም በአህጉራዊ ጉባኤ ላይ ለመሳተፍ ተገኝተው ነበር። ፕሬዚዳንቱ በካምፓላ ከኬንያው አቻቸው ዊሊያም ሩቶ እና ከዩጋንዳው መሪ ዩዌሪ ሙሴቬኒ ጋር መገናኘ መገናኘታቸውም ተገልጿል። ሁለቱ መሪዎች በኢትዮጵያና በሶማሊያ መካከል በአንካራ ስምምነት አስቀድሞ የሸምጋይነት ሚናም ነበራቸው። የናይጄሪያው ፕሬዝዳንት በቦርኖ ወታደር ጣቢያ የደረሰው ጥቃት እንዲጣራ አዘዙ። የናይጄሪያው ፕሬዝዳንት ቦላ ቲኑቡ ባለፈው ሳምንት በሰሜን ምስራቅ ቦርኖ ግዛት በዳምቦ አ በሚገኝ ወታደራዊ ካምፕ ላይ ስድስት ወታደሮች የሞቱበትን የሽብር ጥቃት እንዲጣራ ትዕዛዝ ሰጥተዋል። ፕሬዚዳንቱ በወጡት መግለጫ የአሁኑ ምርመራ ወደፊት ሊከሰቱ የሚችሉ ሁኔታዎችን ለማስወገድ እና ያሉ የደህንነት ክፍተቶችን ለመለየት ይረዳል ብለዋል። የፕሬዚዳንቱ መግለጫ ሐሙስ ዕለት በመረጃ አማካሪያቸው ባዮ ኦናኑጋ የተለቀቀ ሲሆን በሳቢን ጊዳ በሚገኘው የዳንቦዋ ወታደራዊ ካምፕሌስ ስለደረሰው ጥቃት አጠቃላይ ምርመራም እንዲደረግ ጠይቋል። የናይጄሪያ ጦር ምዕራብ አፍሪካ እስላማዊ መንግስት ታጣቂዎች በተቀነባበረ የደፈጣ ጥቃት በጎርጎሮሳያኑ ጥር 4 2025 ዕለት ስድስት ወታደሮችን መግደላቸውን ገልጿል። ባለስልጣናት እንዳሉት ምርመራው ለችግሩ መንስኤ ሊሆኑ የሚችሉ የመረጃ ክፍተቶችንና የአሰራር ቅልጥፍናን መለየት ላይ ያተኩራል። ፕሬዚዳንቱ በጥቃቱ ወቅት የጸጥታ ኃይሎች በተለይ የአየር ክፍሉ ያደረገውን ፈጣን ጣልቃ ገብነት አድንቀዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ሶሪያ አይኤስ በሺአ ሙስሊም መስጅድ ላይ ያቀደውን ጥቃት አከሸፈች። የአዲሱ የሶሪያ መንግስት የደህንነት ኃላፊዎች ራሱን እስላማዊ መንግስት እያለ የሚጠራው አሸባሪ ቡድን በደማስቆ ሳዒዳ ዘይነብ አካባቢ በሺአ ሙስሊሞች የአምልኮ ስፍራ ላይ ሊያደርስ የነበረውን የቦምብ ጥቃት ማክሸፋቸውን እንዳስታወቁ የሀገሪቱ የመንግስት መገናኛ ብዙሀን ዘግበዋል። በሀገሪቱ መንግስት የሚተዳደረው ሳና መገናኛ ብዙሀን በሀገሪቱ ደህንነት ውስጥ የሚያገለግሉ ስማቸውን ያልጠቀሳቸውን ባለስልጣንን ምንጭ አድርጎ ጥቃቱን ሊፈጽሙ የነበሩ የአይኤስ አባላት መታሰራቸውንም ዘግቧል። ባለስልጣኑ የስለላ አገልግሎቱ የሱሪያን ህዝብ በሁሉም አቅጣጫ ለማጥቃት የሚደረጉ ሙከራዎችን ሁሉ ለማምከን በሙሉ አቅሙ እየተጠቀመ ነው ማለታቸውንም ጨምሮ ዘግቧል። ሳይዳ ዘይናብ የሱኒ የእስልምና ጽንፈኛ የሆነው አይኤስ ቡድን የሺአ ሙስሊሞችና ስፍራውን እንደ ምናፈቅ የሚቆጥረው ሲሆን ከዚህ ቀደምም ለጥቃቶች የተጋለጠ ስፍራ ነበር። በመጨረሻም የባይደን አስተዳደር አባላት ፕሬዚዳንት ፕሬዝዳንት ትራምፕ በኢንዶ ፓስፊክ የተጀመረውን ስራ እንዲያስቀጥሉ ጠየቁ። በፕሬዝዳንት ባይደን አስተዳደር የዩናይትድ ስቴትስ የብሔራዊ ደህንነት አማካሪ ሆነው ያገለገሉት ተሰናባቹ ጄክ ሱሊቨን መጪው የትራምፕ አስተዳደር ጆ ባይደን አስጀምሮት ቻይናና ሰሜን ኮሪያን በመዋጋት ረገድ መልካም ደረጃ ላይ ያለውን የኢንዶ ፓሲፊክ ቀጠና ስልታዊ ወዳጅነት እንዲያስቀጥል ጠይቀዋል። ጄክ ሱሊቨን አርብ ዕለት ከጋዜጠኞች ጋር በነበራቸው ቆይታ ለትራምፕ አስተዳደር እያልን ያለነው ነገር አሜሪካ በቀጠናው ያላት አቋም የሚያስደንቅ ሁኔታ እጅግ ጠንካራ ነው በማለት ከአሜሪካ ድምፅ ለቀረበላቸው ጥያቄ ምላሽ ሰጥተዋል። ነገር ግን መጪው ቡድን ምን እንደሚያደርግ አላውቅም ሲሉም ማ? ተከልክለዋል። ይሁን እንጂ ጄክ ሱሊቨን የባይደን አስተዳደር የኮሪያ ባህረ ገብ መሬት ከኒክሌር ነጻ ማድረጉ ላይ እምብዛም መሻሻልን እንዳላሳየም አምነዋል። ትራምፕ ቅድሚያ አሜሪካ ወይም አሜሪካ ፈርስት በሚሰኘው ካቢኔያቸው ውስጥ ቁልፍ ሚና ያላቸውን ሁለት ታዋቂ የቻይና ተቾችን በኃላፊነት አጭተዋል። የመጀመሪያው ሴናተር ማርኮ ሩቢዮ ሲሆኑ የትራምፕ የውጭ ጉዳይ ጸሐፊና ተወካይ ማይክ ዋልስ ደግሞ በትራምፕ አስተዳደር የጄክ ሱሊቨን ተተኪ እንዲሆኑ እየታሰበ ነው። አድማጮች፣ ለምሽቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታምሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ከዓለም ዜናው ተመልሰናል። አድማጮች በኢትዮጵያ በተደጋጋሚ የተከሰተው ርዕደ መሬት ያስከተለውን ችግር ወደሚያመለክተው የመጀመሪያው ጥንቅር እናልፋለን። በኢትዮጵያ በተደጋጋሚ ርዕደ መሬት ከተከሰተበት የአፋር አዋሽ ፈንታሌ አካባቢዎች እንዲሁም በአዋሳኝ ከሚገኙት የኦሮሚያ እና አማራ ክልል አካባቢዎች በሺዎች የተቆጠሩ ሰዎች ተፈናቅለዋል። ሰሞኑን የተከሰተው የመሬት መንቀጥቀጥ ንዝረት ከዚህ ቀደሞቹ ጠንከር ብሎ በነዋሪዎች ተሰምተዋል። በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ሕዋ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ ፕሮፌሰር አተለያየለ ርዕደ መሬቱንና አካባቢውን በተመለከተ ሰፋ ያለ ቃለ ምልልስ ሰጥተውናል። ጽዮን ግርማለች ያነጋገረቻቸው ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦ ፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ በኢትዮጵያ የተከሰተ ባለው ርዕደ መሬትና ወይም መንቀጥቀጥ እንዲሁም የፈጠረውን ንዝረት በተመለከተ ጥናትና ምርምር በሚያደርጉበት ጉዳይ ሞያዊ ማብራሪያ ለመስጠት ፈቃደኛ ስለሆኑ በአሜሪካ ድምጽ አድማጮች ስም አመሰግናለሁ። የቃለ ምልልሳችን ትኩረት ግልጽ የሆነ ሞያዊ ማብራሪያ ለማግኘት በመሆኑ የመጀመሪያ ጥያቄን የማደርገው ርዕደ መሬቱ የተከሰተበት ትክክለኛ ቦታ የት ነው? በሚለው ጥያቄ ልጀምር። የርዕደ መሬቱ የተከሰተበት ትክክለኛ ቦታ ማለት አንድ መጠን ብቻ አይደለም። ፈንታልና ዶፈን በሚባሉ ሁለት የታወቁ እሳተ ገሞራዎች ተራራዎች ናቸው፣ እና ይሄም በሳይንሳዊ አጠራር ፈንታሌ ዶፈን ማግማቲክ ሰግመንት የሚባላል ቅርብ ጊዜ ብዙ ብዙ አመታት እንዲሁ ከብዙ ውጭ ተመራማሪዎች ጋር አብረን ስናጠና የዚህ አይነት ስያሜ የተሰጠው እና ይሄ ፈንታሌ ዶፈን ማግማቲክ ሰግመንት የሚባል ቦታ ነው። እንግዲህ አሁን በዚህ ሰሞን እየተደረገ ባለው እንቅስቃሴ የሚያቋረጥ እንቅስቃሴ ጌታ የለበት አማር በዚህ ውስጥ የተወሰደ ነው። አሁን እስካሁን ያየነው በሙሉ ከዚህ ውጭ የሆነ ነገር የለም። ምን ያህል ይሸፍናል? በኪሎ ሜትር ወይም በአካባቢ ብናደርግ እሳተ ጎመራ ያለበት አካባቢ ምን ያህል ይሸፍናል? ግምት ከሰላሳ ሶስት ሰላሳ አምስት ኪሎ ሜትር በወበረ ቁመቱ ማለት ነው የስልሽርቆን አክሲስ ተከትሎ ከፈንታ ሌዶ ፈንት በፊታ መስመር ብናሰምር ወደ ሰላሳ ሶስት እና ሰላሳ አምስት ኪሎ ሜትር እንደዚህ የሚገመጥ ነው። ስፋቱ ምናልባት የዚህን ቁመት አያክልም። እንደ አስር ኪሎ ሜትር፣ ሃያ ኪሎ ሜትር ሊገመት ይሆን ምናልባት እንደዚህ። ይሄንን አካባቢ ስናጠናው ነበር ብለዋል። አሁን በምላሹት እና ለምን ያህል ጊዜ ነው ጥናት የተደረገበት እርስዎ በግሉ የተሳተፉበት ይህ ጥናት ምን ያህል ጊዜ ነው? በአዲስ አበባ ዩኒቨርሲቲ አራት ኪሎ ግቢ ውስጥ የሚገኘው ጣቢያችን ሁሉ ጊዜ ስመዘግብ ከአንኮበር ወረድ ስንል ሌላ ወደ ተራራ ኮወጣሽ የአንኮበር የተራራ ሰንሰለት ነው የምናገኘው ያ ያቅን ያና ይሄ አሁን የምንነጋግርበት ቦታ ሁልጊዜ መሬት እንቅስቃሴ የሚታይበት ቦታ ነው። እና ኮላቦሬቲቭ ሪሰርች የሚባል ከውጭ በሚመጡ ተመራማሪዎች ከእንግሊዝ እና ከአሜሪካ ከሁለት ሁለት ሺህ አንድ አሁን የግል ፕሮጀክት የሚባል ነበር ሁለት ሺህ አንድ ጀምሮ ፖለቲክ ስብስብ ነው እንደዚህ ያለቀ ማለት ነው። እና ከዚያ ጊዜ ጀምሮ በዚህ አካባቢ ያለው እንቅስቃሴ ከዚህ በፊት ስናደርገው ስናጠናው ከነበረ የተለየ አይደለም ያሁኑ ብለዋል። እና ያአሁኑን ግን ነዋሪዎችም ወይም እዛ አካባቢ ያሉ ሰዎች በልዩነት ወይም ለየት አድርገው የያዙት የንዝረት መጠኑ ከፍ ብሎ የተሰማ ስለሆነ ነው። እንደው ወደኋላ ምናልባት ልመልሶት ና እርሶ ባለሙያ ስለሆኑ ከኛ ከመደበኛ ነዋሪዎች በተለየ ስለሚያስታውሱት በዚህ መጠን የተከሰተ ቀደም ያለ ታሪክ አለ። በዚህ መጠን ምናልባት በዚያን ጊዜ እንዳሁኑ የዚህ ዲጂታል መረጃ መመዝገቢያ ጣቢያዎቻችን እንዳሁን ብዙ አልነበሩም በጥራትም በአይነትም እንጂ። በአስራ ዘጠኝ ሰማንያ አንድ በፈረንጅ አቆጣጠር ወይም ደግሞ በእኛ ሰባ ሶስት አመተ ምህረት ይመስለኛል ከኔ ቀደም ብለው የነበሩ እነዚሁ ኢትዮጵያ ተመራማሪ ነበሩ በጣም በስፋት ለማንበብ ሲቸገሩ እንደዚህ እንዳሆኑ ማለት ነው። ይህ አካባቢ እንደውም ለሁለት ወር ነው ለሶስት ወር ያህል ያለማቋረጥ እንቅስቃሴ ሲያደርግ የነበረ ነው እና ያተነቦ ወረቀቱን ታትሟ እንግዲህ ሰባ ሶስት ዓመት ከዚያ ሁለት ሺ ሶስት ሁለት ሺ አራት በፈረንጅ አቆጣጠር ነው የሚናገረው። እንደዚህ እንቅስቃሴዎች ነበሩ። እንደውም ከዚህ ወደ ሰሜናዊ ክፍል ይሄ ከዶፈን ከፍ ብሎ ያለው ና ምናምን አካባቢ እንቅስቃሴ ነበረ እና እንደዚህ ትከሻ ላይ የሚሰሩ ሰራተኞች ተረብሸው እርሻውን ወይም ደግሞ ስራቸውን ትተው ሊሰደዱ ነው ተብሎ እንደዚህ የማረጋጋት ስራ ሰርተናል። ይህ ማለት በወሰን አቆጣጠር እንዳልኩት በሁለት ሺ አራት ማለት ማለት ነው። አሁን ግን ለየት የሚያደርገው ምንድነው? አንደኛ በመጠን ከአምስት በላይ የሆኑ ትንሽ ተደጋግመው ተፈጠሩ እና ይህም ብቻም አይደለም። በብዙ ቦታዎች የምሰማት እድሉም እንዲሁ ታገኘው ማለት ነው። አዲስ አበባ እንግዲህ ዛሬ በምናይበት ብዛት የሰማይ ጠቀስ ህንጻዎች ላይኖሩ ይችላሉ። ምናልባትም የጥራትም ችግርም ሊኖር ይችላል አንዳንድ ቤቶች እና ብዙ ሰው እንግዲህ የህዝብ ብዛትም ያን ዘንድ አሁኑ ላይሆን ይችላል። እንደዚህ እንደዚህ አይነት ነገሮች ያው ታሳቢ ሊደረጉ ይችላሉ እንጂ በኛ ጥናት ምንድን ነው የስምጥ ሸለቆ ምንም እንደ አሁን ትናንት የተፈጠረ ነገር አይደለም። እንደዚህ አይነት ነገሮች ክስተቶች፣ በራሳቸው መንገድ በዛን ጊዜ አሁን በጠቀሷቸው ሁለት ጊዜያቶች የደረሰ አደጋ ወይም ከአካባቢው ሰው ወደ ሌላ ቦታ አካባቢ የተዘዋወረበት ሁኔታ አለ። ምንድን ነበር የተከሰተው ያን ጊዜ? እኔ እስከማስታውሰው አሁን ሁለት ሺ ሶስት እና ሁለት ሺ አራት ያልኩት ሄደን አይተናል። ምንም የኛ ሊጎላ ጥፋት አልነበረም። ቤቶችም የተሰሩት ፎቅ ቢባል አልነበረም። ቀላል ቤቶች እነዚህ ትኩል ሀውስስ የሚባሉ ጭቃ ቤቶች እንደዚህ ነበሩ። ግን የፈራረሱ ነገሮች ያን ጊዜ አይተናል። የመሬት መሰነጣጠቅም አንዳንድ ቦታ አይተናል ያን ጊዜ ማለት ነው። ግን እንደአሁኑ አልነበረም። እንደዚያ ያ እስቲ ወደ ርዕደ መሬት ወይም ደግሞ የመሬት መንቀጥቀጥ ወደሚለው ጉዳይ እንመለስና ምን ማለት ነው ምንድን ነው ከመሬቱ በታች ወይም መሬት ውስጥ እየሆነ ያለው እንግዲህ መሬት ውስጥ እየሆነ ያለው በጠቅላላ ይህንን ጥያቄ ስንመልስ የዓለም አቀፍ ወይም ደግሞ መሬትን እንደ አንድ እንደ አንድ ስርዓት እንደ አንድ ሲስተም አይተን ነው ልንመልሱ የሚችሉ እና መሬት ሁል ጊዜ በእንቅስቃሴ ላይ ነው ያለችው እና የኮንቬክሽን ቤልት የሚባል ወይም ኮንቬክሽን ሴማንት የኮንቬክሽን የሚባል ነገር አለ እና ምን ማለት ነው? ይሄ መሬት ውስጥ ብዙ የሙቀት መድለዋዎች አለ እና ይህም ቅርፊት መሰል የመሬት አካል አንዳንድ አካባቢ እንዲፈላቀቅ ሲያደርግ፣ አንዳንድ አካባቢ ደግሞ አንዱ አንዱ ላይ እየተደራረበ ወደ ስር እንዲሰምጥ ያ ማለት መሬት ባለችበት ቅርጽ በአመዛኙ ሆና እንድትቀጥል እንዲያደርጋት ነው እና ይሄ ማለት በፓስፊክ ከሪጅን አካባቢ ይሄ ዘ ሪንግ ኦፍ ፋየር የሚባለው ፓስፊክ ሪጅን ጠቅላላ ከአላስካ ጀምረን ሰሜን አሜሪካን ምዕራባዊ ክፍል አድርገን የሳን አንድረስ ፎልት አድርገን ወደ ታች ሴንትራል አሜሪካን አድርገን እንወርዳለን አንዲያን ማውንቴን ሬንጅ የሚባለው አለ እሱ አለ እንደገና በኢንዶኔዥያ እና ወደ ፊሊፒንስ ስንሄድም እንደዚያው ማለት ነው እዚህ አካባቢ ያለው መሬት አንዱ በአንዱ ላይ ተደራርበ ወደ ስር ይገባና በጣም ትልቅ መጠን ያላቸው የመሬት መንቀጥቀጦች ምክንያት ይሆናል። አንዳንድ ቦታ ደግሞ አንዱ የኮንቲኔንት ማስ ወይም ደግሞ የብስ ክፍል ከአንዱ ከሌላው ጋር ይጋጭ እና ተራራ ባህሪ የሚያለን ይህም ወደ አልፕስ አካባቢ ወይም ደግሞ ኤቨረስት አካባቢ የምናየው ነው። አንዳንድ አካባቢ ደግሞ ዝንፈት፣ ምንም የሁለቱም ባህሪ ሳይ ሳያሳይ መተላለፍ አለ። የእኛ አካባቢ ደግሞ የስምጥ ሸለቆ ነው፣ የመፈላቀቅ ነው። እና ስለምድር በጊዜ ቀመር ወደ ኋላ ስንሄድ ከሁለት መቶ አምሳ ሚሊዮን አመት በፊት ነው። እንደዚህ ደቡብ አሜሪካ ና አፍሪካ እንድ ላይ ነበሩ እና ይሄ ይሄ እውነት ነው። አሁን የምናወራው ነገር እንደ ለሰው በሚሊዮን አመት ስንቆጥር ለዞረ የሚከብድ ሊሆን ይችላል ግን እውነት ነው። ስለዚህ እኛ አካባቢ ከመጣን ያንግ የሚባል ወጣት የሚባል የስምጥ ሸለቆ ማለት የቀይ ባህርና የዓደን ባህረ ሰላጤን ካየን የምስራቅ አፍሪካ ስምጥ ሸለቆ ካየን ከዛሬ ሀያ ሰላሳ ሚሊዮን አመት በፊት ምዕራብ የመንና የምስራቅ አፍሪካ አንድ ላይ የነበሩበት ነበር። ስለዚህ ያ ከስር እየገፋ የሚመጣ ኃይል በታመቀ ኃይልና በእሳተ ገሞራ ፍንዳታ አልፎ አልፎ እየተነፈሰ መሬት እየተፈላቀቀ በጣም አዝጋሚ በሆነ መንገድ እየተለያየ ይሄዳል ማለት ነው። ግን ይሄ በረጅም ዘመን ሊሆን የሚችለው ማለት ነው እና የዚያ ነው ምክንያቱ ጊዜ ስምጥ ሸለቆ መፈጠር ሲከሰር እየወጠረ የሚመጣና አልፎ አልፎ ደግሞ በዚያ እና እዚህ በእሳተ ገሞራ ፍንዳታ እና በዳይክ ኢንትሩዥን የሚባል ነገር አለ። ይሄ ምን ማለት ነው? ቅልጥ አለት እየሰረሰረ ሲወጣ ማለት ነው። ወደ ላይ መሬትን እያዳከመ ዳክታይል የሚባል አለት ፕላስቲክ መሰሉ ብራይት ላይ የነበረውን ወደዛ ወደ ዳክታይል እየቀየረ እየተለጠጠ ልክ እንደ ጎማ ማለት ነው እና በዘመን ብዛት ስንት ሸለቆ ተፈጥሮ ይታያል ማለት ነው። ይህም አሁን በትክክል እኛ አሁን ኢትዮጵያ ውስጥ የሚታየው አፋር ከባህር ስንት ሸለቆ ወደ እስህ ስንት ሸለቆ በትክክል ከደረቀ መሬት ላይ የሚታይበት ባለም ላይ ካሉ የጥንት ቦታዎች አንዱ አፋር እና አይስላንድ ናቸው። እና ይሄ ደግሞ አንድ በዓለም ላይ ያሉ የሰልፉ ተመራማሪዎችን ከሚስቡ ነገሮች አንዱ ይሄ ነው። ብዙ ሰው ብዙ በሰሜን አሜሪካም ሆነ በአውሮፓውያኑ ተመራማሪዎች ወደዚያ ወደ ኢትዮጵያ መጥተው ለማጥናት ይጓጓሉ፣ ይደረጋሉ ብዙ ጥናት ተደርጓል ማለት ነው። የተፈጥሮን ነገር ስናነሳ ሰዎች የሚያከናውኗቸው ምድር ላይ የሚያከናውኗቸው ነገሮች የተፈጥሮ አደጋዎችን ወይም እንዲ ያሉ የተፈጥሮ ጉዳዮችን ለማባባስ ምክንያቶች ይኖራሉና ይህንን ሁኔታ የሚያባብሰው በአፋር ውስጥም የተፈጠረው ሌላውንም የሚያባብሰው ሁኔታ ይኖር ይሆን መቀነስ የሚቻልበት ምንም ይህንም የደባስቆምን ሆነ ለማባበስ የሰው ጣልቃ ገብነት በምንም አይነት የሚያመጡት ተፅዕኖ በምንም አይነት ራሱ የተፈጥሮ አሁን የምናወራቸው መሬት መንቀጥቀጦች ራሱ በኪሎ ሜትሮች አመዛኝ ከአምስት እስከ አስራ አምስት ኪሎ ሜትር ጥልቀት ከመሬት ወለል በታች የሚካሄድ ነገር እና ሰው ላይ እርሻ ቢጠረስ፣ መንገድ ቢጠረግ፣ ምን ቢል ጫካ ቢጨፈጨፍ፣ እንዲሁም የተለያየ ነገር ቢፈጠር በሰው ልጅ በዚህ የተፈጥሮ አዝጋሚ ለውጥ ላይ በምንም አይነት የሚያመጣው ተጽዕኖ የለም። ምንም የማፍጠንም፣ የማስቆምም፣ የማገድም ምንም አይነት ተጽዕኖ አይኖርም። ስለዚህ ይህ ከሆነ ማድረግ የሚቻለው ለአደጋ ተጋላጭ የሆኑ ሰዎችን ከአካባቢዎቹ ማንሳት ወይም ሰዎች ለአደጋ ተጋላጭ እንዳይሆኑ መጠንቀቅ ነው እና እነዚህ የአደጋ ተጋላጭ ሊሆኑ ይችላሉ ተብለው የሚታሰቡ ቦታዎችን ቅድም፣ አሁን በተለይ አራት ኪሎ ዩኒቨርሲቲ ግቢ ውስጥ አሉ ያሏቸው የመመዝገቢያ ዲጂታል የሆነ የመመዝገቢያ እና ሁኔታዎችን የማጥንያ መሳሪያዎቹ በበቂ ሁኔታ የተደራጁ ናቸው ወይ? ምን ያህል ተአማኒነት አላቸው? ሰዎች እንግዲህ እኛ የምንጠቀመው አሁን አራት ኪሎ ብቻ ዩኒቨርሲቲ ግቢ ውስጥ ያለው ብቻ ሳይሆን ሌሎችም ጣቢያዎች አሉ። ከስር እንደዚህ በላቦራቶሪ በሪዘርቭ ወደ ስምንት ያክል አሉ እና እነህ ጣቢያዎች ወርልድ ክላስ የሆኑ ማለት እኛ የሶስተኛው ዓለም ሀገሮች ሰዎች ስለሆን ያንን የሚመጥን ክላስ ያለው መሳሪያ አይደለም። አሁን አሁን እኛ የምንጠቀምበት መሳሪያ አብዛኛው ካናዳና እንግሊዝ ሰራሽ ነው። እየታወቁ ናቸው ግን በብዛት በኢትዮጵያ ስንትሸለቆ የሚመጠናለን ማለት አያስደፍርም። የኢትዮጵያ ስንት ሸለቆ በጣም ረጅም ነው። ደቡብ ምዕራብ ኢትዮጵያ ልንጀምር ከሞያሌ አካባቢ እንደ አርባ ምንጭ አካባቢ ኮንሶ ይህ አሁን የሚነግርሽ ስንት ሸለቆ አካል ነው። አሁን እዚህ አካባቢ ጣቢያ የለም። እንደገና ወደ አፋር ሄደን ወደ ምስራቅ ትግራይ እንደዚህ ወደ ዳሎል እንደዚህ፣ አሁን እዚያም አካባቢ ጣቢያ የለም። ምክንያቱም የስራ ማስኬጃውም ራሱ ራንድ ፖስቱ በጣም ብዙ ነው። እንደውም እኒህም እነዚህ አሁን የዝርዝር ኮሚሽን መሳሪያዎች በአዲስ አበባ ዩኒቨርሲቲ ያው በምረድመሱ እና በኮላቦሬሽን የምናገኛቸውን በእርዳታ በምንም እኛ እየተጻጻፍን በእርዳታ የምናገኛቸው ናቸው እንጂ እንደ ተቋምና እንዳገር እንደውም ይሄ አሁንኛ ለመንግስትም ለማስገንዘብ የ እየሞከሩ ያለ ነው። ምንድን ነው ይሄ ከፍተኛ ትኩረት ተሰጥቶት ወደፊት ይህን መረጃ የማጠናከር እና የመሰብሰብ የመመራመር ሰውን ላይ የስልጠና እና ኢንቨስት የሚያደርግ አቅም የሚገንባት በጠቅላላ ማለት ነው ትኩረት እንድሰጠሉ ለማስገንዘብ እየሞከረ ነው። ስለዚህ አሁን ያለው በቂ አይደለም። ነት ምናገር አሁን ሌሎች ሀገሮች ካየን በእርግጥ የእኛን የአደጋ ተጋራጭነት ከሌላ ሀገር ጋር በሆነ ማለት አወዳደሩ ከተ ጃፓን፣ ቻይና እነ ቱርክ ኢራን የምንካኝም በጣም በጣም ብዙ ጉዳት በቅርብ በተደጋጋሚ ማለት የሚታይባቸው ሀገሮች ናቸው እና አንዴ ከመጣ በመቶ ቢሊየን በአስር ቢሊየን ዶላር የሚገመት ንብረት ወድመባቸው፣ በመቶ ሺዎች የሚቆጠሩ ህዝቦች ጨርሶባቸው። ለምሳሌ ሀይቲ ሁለት ሺ አስር ዓመተ ምህረት ሁለት መቶ ሀምሳ ሺህ ምስል ያላልቀው እንደውም በሀገሪቷ ውድቀት እስካሁን ድረስ ከፍተኛ አስተዋጽኦ ያደረገው የአይነት መንጠቀሙ ተብሎ ይገመታል እና በሌሎች ሀገር ልክ እምባይሆን የእኛም ለጥፋት የሚሆን በቂ ችግር ስላለ ይህንን በደንብ የሚመጥን የምርምር ትኩረት ሰጥተው ማጥናት፣ መከታተል የሴቶቹ አካባቢዎች ለዚህ አደጋ ተጋላጭ እንደሆኑ አውቆ ለቆ መሄድ አይደለም የጣፈንታችን የተፈጠረው ሁሉ ነገር ቦትር የተሉም አይደለም። እንግዲህ እየተፈጠር ነው እና ያንን ችግር እያወቅን እየተመራመርን ችግሩን እየተቋቋሙ መሬት የሰጠችን ደግሞ በረከት እና ሲሳይ መጠቀም እንችላለብን። ይህ እንግዲህ የትም ሀገር የሚደረግ ስራ ነው ማለት ነው። ለሁለት አይነት መንገድ ነው። አንዱ ድሮ በተመዘገበ መረጃ መሰረት በማድረግ የህንፃ ግንባታ ደረጃን በማሻሻል ምርምር ላይ ትኩረት በማድረግ ህንፃዎች፣ ፎቆች፣ ድልድዮች፣ ግድቦች ሲሰሩ ደረጃቸውን የጠበቁ እንዲሆኑ በማድረግ አደጋው ቢመጣም ጥፋቱ እንዲቀንስ ማድረግ ይቻላል። እንደ አሁን ደግሞ አይነት ችግር ቢመጣ፣ አሁን በብዙ ሀገሮች እንደዚህ አይነት ተቋማት የተጠናከሩ አሉ። እኛ አደጋ መከላከል ኮሚሽን እንደምንለው ማለት ነው እና የዜጎች ደህንነት አገልግሎት ባለስልጣን ወይም ደግሞ የዜጎች አገልግሎት ሚኒስቴር በሚኒስቴር መስሪያ ቤት የተዋቀረ ለምሳሌ ጣሊያን እንደዚህ ነው እና ያ ተዘጋጅቶ የሚጠብቀው መስሪያ ቤት ነው። በምርምርም በሎጂስቲክም የተደራጀ የተቀናጀ ነው። ስለዚህ እንደዚህ እንዳሁኑ ለምሳሌ በሚከሰትበት ጊዜ እኛ የእውቀት ምንጭ ተቋማት እነዚያ ተቋም አለርት እናደረጋለን ኢንተርቬንሽን ካስፈለገ መንግስት መከላከያ ራሱ ይገባል። ሰው ዜጎች ከዚያ ችግር ለማውጣት ከተፈለጉ የአስቸኳይ ጊዜ እንትን ይታወጃል። ሄዶ ያን ይረዳል ማለት ነው። እንደዚህ አይነት ገንዘብ ይወጣል። ሰው እየተጎዳ ገንዘብ ማሰባሰብ ወይም ፕላን ማውጣት ሳይሆን በተጠንቀቅ ያለ ያ ተቋም ስለሚሆን በቃ ወዲያውኑ ሄዶ አክሽን ይመስዳል። ሰዎችን የተጎዳም ካለ ወደ ኤመርጀንሲ ሆስፒታል ይወስዳል። ሌላ ሀገር እንደዚህ የተቀናጀ ነው እና ማግበረሱ ገና በተደራጀ ሁኔታ ገና አለ ለማለት አያስደፍርም እና ብዙ ይቀለናል ማለት ነው። ንዝረቱ የሚያጋጥማቸው አካባቢዎች ወይም ደግሞ መንቀጥቀጡ የሚሰማቸው አካባቢዎች የተለያዩ ነዋሪዎችን ለማነጋገር ሞክሬ ነበረ እስከ አዲስ አበባ ድረስ ያሉትን እና የሚቆይበት መጠን ድግግሞሹ የተለያየ እንደሆነ ነው ያገኘሁት መረጃ የሚያሳየው። ለምሳሌ አዋሽ አካባቢ አሁን ማምሻውን ያነጋገርኳቸው አዋሽ አካባቢ አሁንም ድረስ ንዝረት እንዳለ፣ ጠረጴዛው እንዲህ ሲነቃነቅ እንደሚሰማቸው እንደውም የአዲስ አበባውን እንደ ቅንጦት ሁሉ ቆጥረው የነገሩኝ ያሉና እነዚህ ንዝረት አካባቢ ያሉ ሰዎች የባለሙያዎችን አስተያየቶች ሲሰሙ የባለሙያዎችን ምክር ወይም እናንተ ምርምር ያደረጋችሁ ጥናት ያደረጋችሁ ጉዳዩን የተከታተላችሁ ሰዎች የምትሰጧቸውን ማብራሪያዎች ሲያዳምጡ ያ የሚፈጥረውን ለምሳሌ ህንፃዎች መፍረስ፣ ወይም ቤት ውስጥ ያለ እቃ መውደቅ እንደዚህ እንደዚህ፣ ከዛ ውጪ የተለየ ከፍ ያለ ነገር አያጋጥምም የሚለውን ማብራሪያ ሲሰሙ እንደ ማጽናኛ የቆጠሩት አሉና በትክክል ምንድን ነው ሊያጋጥመው የሚችለው የሚለውን ነገር ያልተረዱም አሉ። የቀርታ ጥያቄ አረዘምኩት፣ ምን ለማለት ነው ከባድ አደጋ የሚጠብቁ አሉ እና ይሄ ማብራሪያ ሙያዊ ማብራሪያው እንደው ማጽናኛ ነው ወይ? ጥሩ ጥያቄ ነው ያነሳሽው። እንግዲህ አሁን እኛ አልፎ አልፎ አሁን ይህንን ማጽናኛም ሳይሆን እንግዲህ ሳይንሱ የሚለውን እና እኛ በሙያችን የሚያካበት ነው ለማካፈል እና በሰው ላይ ሊደርስ የሚችለውን ጥፋት እንዲቀንስ ለማድረግ እያየ ሞከር ነው ያለ ነው እና ከሳይንሱ ውጭ አደለም። ለህዝባችን ደርስ ለማድረግ እየተሞከረ እንዳለው እና እስካሁን ያለው መኛ በጣም ያለውም ነው እየሆነ ያለው እኮ እና ግን ምንድን ነው ችግሩ ያለን ግንዛቤ አናሳ ከመሆኑ የተነሳ ማለት እኔ በግሌ ብጠይቅ በዚህ እንደው ማለት ወደ ሰበሌላ እንዳይተረጎም ብዙ ጊዜ በመጠኑ ደስ ብሎኛል የዚህ አይነት ክስተት መፈጠ እንደው ለምን ብትይኝ፣ እኛ ይህን ስራ ስንሰራ ላለፉት ዘመናት እንኳን ኢንኳሪ በተቀጠልኩበት ዘመን ወደ ሀያ አምስት አመት የዚህ አይነት ክስተት ሲፈጠር በማስ ሜዲያም በምንም እንዲህ ሀገራችን ለዚህ አይነት ችግር ተጋላጭ ነው። ትኩረት መሰጠት አለበት። ግለሰቦችን ቤት ሲሰሩ ወይም ታሳቢ አድርጉ ኢንቨስተሮች፣ መንግስት፣ ውሳኔ ሰጪ አካላትን እኛ ያልጮህንበት ዘመን የለም፣ ግን እስካሁን ምንም ሰሚ አላገኘ ነው። የአንድ ሳምንት የጥቂት ቀናት ግርግር የሆነና ያ ነገር የረሳን እንደገና ቅድም እንደጠየቅሽኝ አንቺ ማለት ነው ለምንድን ነው ኢትዮጵያ ውስጥ የመሬት መንቀጥቀጥ የሚፈጠረው የሚል ጥያቄ ሁል ጊዜ የምንጠየቀው ጥያቄ ነው። ይሄ ጥያቄ ድሮ ተጠይቆ እኩል ግንዛቤ የወሰድንበት ሰው ቢረዳው እንዴት መልካም ነበር። ምንድን ነው የሚል የፈለግኩት ብዙ ሰው ለካ ልክ እንደ ቫክሲን ውሰጁ እንደ ክትባት ነው መወስደው አሁን ይህንን ክስተት ማለት ነው። ለምን ብዙ ሰው አሁን ለካ አዲስ አበባ እና ሌሎች የስምጥ ሸለቆ ከተሞች የሚገኙ አካባቢ ለመሬት መንቀጥቀጥ የተጋረጡ ናቸው ማለት ነው። ስለዚህ ቤቴን ስሰራ የሚመጥነውን የመሀንዲስ ምክር ጊዜ የሚመጡ ነው አውጥቼ ከዚህ ተጋላጭ ያልሆነ ቤት መስራት አለብኝ፣ እንዲቋቋሙ ችን ቤት መስራት አለብኝ የሚል ጥንቃቄ፣ ሀሳብ፣ ግንዛቤ እንዲወስድ ያደርጋል ማለት ነው። አሁን እኛ ተቸገር ነው ምንድ ነው ይሄ የመጀመሪያ ኤክስፔሪንስ መሆኑን ሰው ግንዛቤው ብዙ አናፋ ስለሆነ ሰው የሚወስደው አክሽን ከዚያ አደጋው ሊያደርሰው ከሚችለውም የበለጠ በመደናገጥና ፓኒክ በማድረግ አሁን ለምሳሌ ስታንጌድ በመረጋገጥ በዚህ ወይም ደግሞ ከመስኮት ዘሎ ለመውጣት መሞከር እንደ እነዚህ ሌላ አደገኛ አደጋዎች ናቸው። እና ስለዚህ ችግር የሚሆነው ምንድን ነው? አሁን በዚህ በእንግሊዝኛ ይባላል ነው እርዚ ኩክ ዳዝንት ኪል ፒፕል በት ቢልዲንግስ ዱ ይባላል። አንድ ሜዳ ላይ ወይም ትንሽ ሰርጎጆ ቤት ያለ ሰው፣ ዳስ ውስጥ ያለ ሰው ይፈልጠና

እና ያለው ምንድን ነው እስካሁን አሁን አዲስ አበባ ውስጥ እኛ ባለው መሰረት በጠበቅ ነው መሰረት ከአራት እስከ አምስት ነጥብ ስምንት እንግዲህ የዩኤስጂ ስም ካለን በአምስት ነጥብ ሰባት የሚያ አምስት ነጥብ ስድስት ጋር ከ እንግዲህ የሁሉ የምረት መንቀጥቀጥ ሲፈጠር አዲስ አበባ ውስጥ በጣም ብዙ ንዝረት ተሰማ። ብዙ ሰው ስሜት አድሮበታል፣ አይቶታል፣ ቀምሶታል። እኛም ራሳችን ቢሮ ውስጥ ተሰብስበ ስምንተኛ ፎቅ ላይ ያለንበት ቢሯችን እየተወዛወዘ ውሃና ብርጭቆ ሁሉ እየተገጫጨ ነበር እና አሁን በጉዳት ደረጃ እንኳን አይደለም፣ አዲስ አበባ እዚያ ሰው አልሞትም እስካሁን። እንግዲህ ዋናዋ የንዝረቱ ሆትስፖት የተባለች ቦታ እንግዲህ ሳጉሬ ምናምን አካባቢ ነው፣ ቀበና እንደዚህ የሚባል አካባቢ። እስካሁን እንኳን የአንድ ሰው ህይወት አላለ እና ግን ምንድን ነው ፍርሀቱ፣ መደናገጡ በቅርብ ጊዜ እዚህ አይነት ክስተት ያለፍንበት ነገር ስላልሆነ ልም ስላላከበትም በተለይ ደግሞ የግንዛቤ ማስጨበጫ ስራ በተለይ በማስ ሚዲያ አለመታደግ እኛ የኛ አካባቢ ወይም ደግሞ የኛ ህብረተሰብ የኮሚኒቲ ሳይንስ ምንም በቃ ያልተጀመረበት ሰው ስለ አካባቢ ጥበቃ ስለ ተፈጥሮ አደጋ እንደዚህ እንደዚህ መሰል ነገሮችን ለማንበብ ሆነ ለማወቅ ምንም ውድሉም ቢኖርም ትኩረት ያልሰጠነው ነገር በመሆኑ የአዲስ ተአምር አዲስ ክስተቱ ነው። እንግዲህ ህብረተሰባችን እያስቸገረና እያስጨነቀ ይገኛል። ግን እስካሁን ያልነው እኛ ልናስራል የሞከር ነው መልክት ግን እንዳልነው ነው እየሆነ ያለው ከአምስት ነጥብ ስድስት እስከ አምስት ነጥብ ስምንት በሬክተር ስኬል ነው እየተለካው መጠን አሁን ያለው እና ከዚህ እስከምን ድረስ ቢጨምር ነው ሌሎች አደጋዎች ሊያመጣ የሚችለው? አሁን ያንን የመጨመርስ ሁኔታ ሊኖር ይችላል ወይ? በነገራችን ላይ አዲስ አበባ ብቻ አደለም ብዙ ክፍለ ሀገር ሁሉ ሩቅ ቦታ የሚባል ሁሉ ተሰምተዋል። ብዙ በዛች ክትፎት አማራ ክልል ሁሉ ተሰምተዋል። ሸበቆንተክት ብዙ ቦታዎች ተሰምተዋል። እና እንግዲህ ይሄ አንዱ ሴናሪዮ ምናልባት ይሄ ከፍተኛ የሚባለው ብዙ ጊዜ ምናለ ፎር ሾክ፣ ሜን ሾክ፣ አፍተር ሾክ ሴኩዌንስ አለ እና ሜን ሾክ ከተፈጠረ በኋላ አፍተር ሾኮቹ እየቀንሱ ይሄዳሉ። በብዛት ብዛት ያላቸው ማለት መንቀጥቀጦች ይፈጠሩ ይሆናል አነስ ያሉ ነገሪት ያላቸው የሚሴኒያ ሴናሪዮ አንዱ ሊሆን ይችላል። ምናልባትም ይሄ ባለፈው ትልቁ ግን የመጨረሻው ትልቁ ሊሆን የሚችልበት እድል ይኖራል። አለበለዚያ ደግሞ ሌላ ትልቅ እንጠብቅ ይሆናል። ምናልባትም ስድስት ጊዜ ይችል ይሆናል ግን እስካሁን ባየነው እንግዲህ ንብረት የበለጠ ሊጨምር ይችላል። ግን አዲስ አበባ ስቲል ጥፋት የሚያደርስ እድሉ አንድ አይችልም፣ ማለት ጥፋት አይደርስም ብለን ተስፋ እናደርጋለን። ለምንድን ነው ይህንን የምንለው? በርቀቱ እንግዲህ መቶ ሰላሳ ኪሎ ሜትር ነው። እንደዚህ ቦች ከአዲስ አበባ ብሩቅ ስለሆነ ማለት ነው። ይህ መጠን ያለ ብለት መንቀጥቀጥ ጥፋት ያደርስ ማለት አይደለም። አራት ማግኔቶች ሶስት ተኩል እንደዚህ አዲስ አበባ በቅርብ ርቀት ከተማ ውስጥ የሚፈጠር ብዙ ፎቆች ሊደረመሱ ይችላሉ። የት ነው የተፈጠረ ነው? ርስክ ብዙ ጊዜ ወይም ጥፋት ውድመት ከፍ ሊል የሚችለው የተፈጠረትበት ቦታ የት ነው ነው እንዳልኩት ቅድም የተለያዩ ነዋሪዎችን ለማነጋገር ሞክሬ ነበርና አዋሽ አካባቢ ያገኘኋቸው ነዋሪዎች አንደኛው እንደ ቅሬታ ያነሱት በተለይ ተመራማሪዎች፣ የኢትዮጵያ መንግስት ሰዎችም ለምሳሌ ከእርዳታ ጋር በተያያዘም ግን በአብዛኛው ተመራማሪዎች ትኩረታቸው አዲስ አበባ ላይ ነው እና ሲናገሩም አዲስ አበባ ላይ ጉዳታ ደርስም ምክንያቱም የተፈጠረበት ቦታ በኪሎ ሜትር ሩቅ ስለሆነ የሚል ነገር ያነሳሉ። ግን እዛ በቦታ ያለ ነው ሰዎች ጉዳት ያደርስብናል አያደርስብንም፣ ወይም ለአደጋ ተጋላጭ ናቸው ተጋላጭ አይደሉም ተብሎ ትኩረት ሲደረግ አንሰማም፣ በሬዲዮም በቴሌቪዥንም የሚል ነገር አንስተዋል። ና እርስም አሁን ትኩረት ያደረጉት አዲስ አበባ ላይ ስለሆነ የአደጋ ተጋላጭ ሊሆኑ ይችላሉ ተብለው በኪሎ ሜትር በቦታ እንደዚህ የተለዩ ቦታዎች አሉ። ምክንያቱም ቦታዎቹ ከአዲስ አበባ ራቅ ስለሚሉ አይ አይ እዚጋ ማስተካከል፣ በነገራችን ላይ እኛ የአዲስ አበባ ዩኒቨርሲቲ በዚህ ሙያ የተሰማራ ሰዎች እና በስፋት ደበቅ ብ ሰዎች እኛ ከምርምር እንግዲህ ዚህ የጂኦፊዚካል ኦብዘርቫቶሪን የምንሰራበት በነገራችን ላይ የሀገሪቱ የመጀመሪያው በእድሜ እድሜ ጠገበው የምርምር ተቋም ነው እና ወደ ስልሳ ሰባት ነው፣ ስልሳ ስድስት አመቱ ነው እንግዲህ ከተመሰረተ ማለት ነው። እና እኛ ለመጣን ሜዲያ ሁሉ ለጠየቀው ሁሉ ለግንዛቤ መፍጠር ወይም ድበዛችንን ለማንቃት መረጃ የጠየቀው ሁሉ በሙሉ በጣም ተለጥጠን አቅማችን ከሚችለው በላይ ሁሉ ሩቅ መንገድ ሂደን ነው ብሎ ማስተናገድ እየሞከርን ያለነው እና እውነት ለመናገር ይሄ አዲስ አበባ ነው ትኩረታችን። እኛ እንደ ሪሰርች ወይም ደግሞ እንደ ባለሙያ በፍጹም እንደዚ አስበን ማናቅ የሚል የሞከርነው ምንድን ነው በለምሳሌ ዋሽ ዋሽ አርባ ዋሽ ሰባት ኪሎ መታወራ መታወራ በቅርብ ርቀት ነው ያለው። ለዚያም በሚመጥን መልኩ ነው መረጃውን ለማድረስ እየሞከር ነው ድ በስልክ የሚደውሉልን ሰዎች አሉ። አንዳንዶቹ እንደውም እንዴት ነው የነገር ብለ ስንጠይቅ ያው እየሰማነው ነው። ጥሩ ግን ደግሞ በሚበራበት ልክም እንዳልሆንም ብሎ የሚናገሩት ሰዎች እኮ አሉ መሬት ላይ። እና በብዛት ደጋግመን ደጋግመን ለማስመር የፈለግ ነው። የመረጃ ማጥራት ይኖራል። መረጃ ማጥራት ማለት አንድ አሁን ባለሙያ ነኝ ብሎ ብዙ መግለጫ የሚሰጠው በማህበራዊ ሜዲያ የሚለቀው ምን አሁን በቃ ምን ድብልቅ ይወጣል። በቃ የመጨረሻ አስቸጋሪ ጊዜ ነው መሰለኝ ለመናገር እና ማስመሪያ የሚፈልገው በምንም አይነት አዲስ አበባና ሌላው ብለን አንድም ለደቂቃ የሚያሰብንበት ጊዜ ነው። እንደውም እኛ ለማስገንዘብ እየሞከርን ያለ ነው። በተለይ በአደጋ መከላከልና የዲዛስተር ሪስክ ማኔጅመንት ላይ የሚሰራ ተቋም ከወረዳና ቀበሌ ጀምሮ እስከ ፌዴራል ድረስ ያላችሁ አይናችሁን ከፍታችሁ ተከታተሉ። በሰው ላይ ጥፋት እንዳይደርስ፣ ውድመት እንዳይደርስ፣ የሰው ህይወት እንዳይቀጠፍ እኛ መረጃውን የምንሰጠው እና ይህንን ተጠቅማችሁ ተከታትላችሁ የዲዛስትር ሪስክ ማኔጅመንት ተከትላችሁ አክሽን ስዱ እያሉ ነው እንደውም የምናገረው። እና በዲዛስትር ሪስክ ማኔጅመንት በኩል በአደጋ መከላከል በኩልና በመንግስት በመወሰደው እርምጃ እኛ ምንም ተጠያቂዎች ሆን አንችልም። ያይማችን ነው እየተወጣ ያለ ነው። እንደ አንዳንድ ጊዜ ደምሮ ሁሉንም የመውቀጥ ነገር ብዙ ያ ምንም ማሽለት ምናደረገ ግን እና እነዚህን ጥያቄዎች ማነሳቸው አንዳንዴ ለሚነሱ ጥያቄዎች ማብራሪያ መስጠቱ ሰዎች የተሻለ ሁሉም ሰው እኩል ግንዛቤ ኖረዋል ተብሎ ስለማይታሰብ ለሚያዳምጥ ሰው የተሻለ ግንዛቤ መስጠት ይቻላል፣ መፍጠር ይቻላል ከሚል ነው ጥያቄዎቹን ነው ያነሳኋቸው። ልክ ነው፣ ልክ ነው። እንኳን እንኳን አነሳሹ ሲሆነ ጥሩ ነው እኮ ለምን ሰማለን እኮ እንደውም አንዳንድ ማህበራዊ ሚዲያ ያሉ ሰዎች በስምም እየጠሩ ማለት ነው። እንዴት አዲስ አበባ ተቀምጠው ችግር የለም ይላሉ፣ ቦታው ጋር ሄደው ተመራ ማፍት ነስተ ሲኖርባቸው የሚል ሁሉ ሰምተናል። ያን ሁሉ አስተናግደናል። አሁን እኔ ቴክኖሎጂስን እና ፊልድ ብዬ ሲንቀሳቀስ ብል አንደኛ ነገር ሙያ አይደለም ጋር በመስክ ላይ ያለው ለዚያ ለዚያ የሚመጡን ባለሙያዎች አሉ፣ ጂኦሎጂስቶች አሉ፣ የሪሞት ሴንሲንግ ባለሙያዎች አሉ የመሬት ላይ የተሰነጠቀውን ነገር ለምሳሌ ምንድን ነው የሚናገረው ብሎ ያንን በፈረንሲክ አናላይዝ አድርገው የሚሰሩ ሰዎች አሉ። ሁሉም የየራሱ ሙያ አሉ እና ከዚህ ተነስቼ መታራ በደረስኩበት ሰዓት እዚህ ሴትሞግራሙ እየመዘገበ ነው እና በጣም ትልቅ ነውጥ ቢመጣ ያንን ምንድን ነው የተፈጠረው ብዬ ያንን አናሊሲስ ሰርቼ ነው ቶሎ ለብዙ ጆሮ ለመድረስ የምጥረው እና ሁሉም ስራ አለው። ሁሉም የስራ መደብ አለውና እና እንደገና ደግሞ እኛ የሳይንስ ሰዎች የማያ ሰዎች በእርዳታ ማስተባበሪያ በኩል ኮሚሽን በኩል ያለው እንዲህ አድርጎ አታርጉ ልንል አንችልም። የራሱ የስራ ድርሻ አላቸው። መረጃ ይዘው እየተሞከረ ነው በነገሮች ላይ ያው፣ ባላቸው አቅም እየተንቀሳቀሱ ነው። የትም ሀገር ምንድ የኮሚኒኬሽን ፕሮቶኮል አለው እንደዚህ አይነት ስትናገር ምክንያቱም ባላንስ የጠበቀ የተመጣጠነ መሆን አለበት። ከችግሩ በላይ ያግዝ ፈኑ ሰውን ፓኒክ ውስጥ ብርከት አደጋው ሊያደርስ ከሚችለው በላይ እኔ ያደጋ መደርስ ከሆነ ምን መረዳው ህብረተሰቡ እንደገና ደግሞ እየመቀነስም አይደለም፣ ያለውን አደጋ አቆስሰን አይደለም የሚተናገር ከእነ ስጋቱ ነው እንዲናገረው፣ እንዲም ቢሆን ጥሩ ነው። እንዲ እንዲ ይደረግ። እዚህ አካባቢ ያሉ ሰዎች በትክክል እርዳታ ሊፈልጉ ይችላሉ። ስለዚህ መሬት ያለው አሁን እንደውም መሰራት ያለበት አሁን በጥፋት ደረጃ እንደውም ዛሬ ውይይት እያደረግ ነበረ። እያንዳንዱ ከተማ ስጋት ባለበት ከተማ ከአደጋ መከላከል ጋር በመተባበር ጊዜያዊ ግብረ ኃይል ማቋቋም የትና እንዴት ፈረሰ፣ ምን ጥፋት ደረሰ፣ ሰውስ ተጎዳ ወይ፣ ማን ይረዳ፣ ምን ያህል ገንዘብ ያስፈልጋል፣ ምን የሚል የአስቸኳይ ጊዜ ግብረ ኃይል በየከተሞቹ ቢቋቋም፣ በየመንደሮቹ እንደዚህ ቢቋቋም የሃይማኖት አባቶች እና ስለሲኒየር ሲቲዝንስ ሽማግሌዎችን ጨምሮ በሽማግሌዎች የአደጋ መከላከል ሰራተኞችን ጨምሮ ቢዋቅር አንደኛ መረጃን ከመድስ ላይ መጥራት ይቻላል። የተጎዱ ሰዎችን ካሉ በኢኮኖሚም ሆነ በአካል የተጎዱ ካሉ በትክክለኛ ሰዓት ሊደረስላቸው ይቻላል። እንደዚህ እንደዚህ አይነት ነገሮች አሉ። አሁን እኛ ዚያ በአካል ደን በፊልድ በረ ምንም ሰው ል እኛ እንደ አንድ ተረጆች ልንሆን እንችላለን እንጂ ምንም የምንጠቡ ነገር አይነት ማለት ነው። ስለዚህ ይሄ የመሬት መንቀጥቀጡ ከተከሰተ ሊሆን የሚችለው ህንፃዎች ወይም ምድር ላይ የተሰሩ ነገሮች ስለሚፈራርሱ ከዛ ከፍርስራሽ ራስን መጠበቅ ነው መልዕክቱ። ያ ንብረት በሚሰማበት ጊዜ ያሰው ከዚያ ክፍፈት ነው ያለው ነው እና የት ነው ያለው? ቤት ውስጥ ከሆንሽ ፋታ የሚሰጥሽ ከሆነ ብዙ ጊዜ የሚመከረው አንዳንድ ሰው ያመርች የግርዛ በች ስራ እንደኛ ቤተሰብ የሚያሾፍም አለ። አሁን ተረቢያዊ አስር ሁኚ እንዴት ነው ደግሞ የሚችለው? ይሄ አሁን ባለም አቀፍ ደረጃ የሚወጡ መመሪያዎች አሉ። ከመመሪያዎቹ በጥቂቱ ብነግርሽ አንደኛው አሁን ለምሳሌ አስር ወለል ያለው ፎቅ ላይ ስምንተኛ ፎቅ ላይ ብትሆኚ የዚህ መወዛወዝ ነገር ቢሰማሽ ተብሎ ብለ ሽግቶች የምትቆሙ ማዕዘኑ ላይ ጠርዝ ላይ። ለምንድ ነው ጠርዝ ላይ ኮለኖች? እነዚህ በብረት እና በኮንክሪት የተሰሩ ቢሞች የተጠናከረ ስትራክቸር ማለት ነው። ኮለኖች እና ቢሞች የሚገናኙበት ቦታ ቢሆን ያ ወለኑ የሚደረምሰው መሀሉ ላይ ነው። መሀሉ ላይ ያለው ብረት የሳሳ ነው ማለት ነው። ስለዚህ ትንሽ ድንኳን መሰል ጎጆ መሰል ጊዜያዊ መጠለያ ፋታ ሊሰጥ ይችላል። ለዚያ ከደረሰ ማለት ነው። ለመደርመስ ደረጃ የሚበቃ ከሆነ በጣም አይደኛ ሆኖ ማለት ነው እንጂ ዚያም ላይ ደርስ ይችላል። እሱ አንዱ ነው። ሌላው ደግሞ ከጠረጴዛ ስር ወይም ደግሞ እንዲ ጭንቅላትንና አካልን ያስጠል ሊያስጠልን የሚችል ጊዜያዊ መጠለያ ከተገኙ እዚያች ውስጥ ራሱ እንደብቆመ ናዳን ከዚያ ፋታ ሰጥቶች ትንሽ ረገብ ካለ ከዚያ ህንጻ መውረድ ነው እንጂ ያንን እየተወዛወዘ እየሰማሽ በደረጃ መውረድ አይሞከርም፣ አደጋ ነው የሚሆነው። እንደዚህ እንደዚህ አይነት ነገሮች ምድር ቤት ምድር ላይ ያሉ ነዋሪዎችስ? ምድር ላይ ያሉ ነዋሪዎች ለምሳሌ ቪላ ቤት እንግዲህ ምንም ምሎ ፍላት ቤት ጎጆ ቤት ወይም ምናምን ቆርቆሮ ቤት ከሆነ ምንም አንድኛ ብደረ ምስም የሚያመጣው ጉዳት ያን ያህል ነው የሚሆነው እና እሱም

እንደዛ ልክ ነሽ። አሁን የመስረ ወደ ውስጥ የመስመጥ ነገር አይደለም የሚታየው እሱ እሱ ያኛው በምንም አይነት ሊሆን አይችልም። የባህር ካልሆነ በስተቀር መሬት ተከፍታል ልትውጥሽ አትችልም። ትችልም በየትኛውም የመዘኛ የትኛውም የመሬት መንገድ ቀቦች ፈጠር ማለት ነው። መለስተኛ ጉዳት እንደ አንጥሮ እንደ ኳስ ልቶርቅ ትችላለሽ። መለስተኛ ጉዳት ሊደርስብሽ ይችላል። በጣም ኃይለኛ ንብረት ከተፈጠረ ማለት ነው። ሜዳ ላይ ሆን አንድ ሰው መለኪያው በሬክተር ስኬል ነው የሚለካው። ዓለም አቀፍ ተቋማት ለምሳሌ እንደ አሜሪካ እና አውሮፓ ያሉ አለም አቀፍ ተቋማት የሚመዘግቡትና ና እናንተ የምትመዘግቧቸው ውጤቶች ተመሳሳይ ናቸው ወይ? የእነሱ መለኪያና የእናንተ መለኪያ አቅሙ ልዩነት አለው ወይ? እስቲ የሚለኩበትን መጠኑ ምክንያቱም የእነሱ ለክተው ሲያወጧቸው የሚያስቀምጧቸው ከተማዎች አሉ ና እንደዚህ አይነት ልዩነቶች እና አንድነቶች አሉ ወይ እስቲ እሱን ቢያስረዱኝ አዎ ሊኖሩ ይችላሉ ምንድን ነው በመጀመሪያ ደረጃ መጠንን በተለይ ሪክተር ሪክተር እስኬል ያው የአለም መግባቢያ ቋንቋውን እንጂ ብዙ የመጠን መለኪያዎች አሉ ከዚያ በኋላ በጣም ብዙ ሰርፌስ ወይ ማግኒቲዩድ ቦዲ ወይ ማግኒቲዩድ ሞመንት ማግኒቲዩድ ምናምን የሚባሉ ብዙ ናቸው ግን ለአብዛኛው ህብረተሰብ የሙያው ሰው ላልሆነ ሰው በሬክተር ስኬል ነው የሚባለው። ቻርልስ ሬክተር የተባለ አሜሪካዊ ሴስሞሎጂስት ነው ካሊፎርኒያ ያወጣው ስኬል ነው ይሄ እንግዲህ። እና በተለምዶ በሱ ይገለጻል። እና ምንድን ነው ማንም ሰው ማን የአንድን የመሬት መንቀጥቀጥ ልኬት መጠን ኢንቴንሲቲ አንድ መሆን መቻል አለበት። ሰሱ አካባቢ ከምንጩ አካባቢ፣ ለምን የተለያየ ስቴሽን የተለያየ ቦታ ቢመዘገብ የእርቀት ማስተካከያ አድርገች በርቀቱ ምክንያት ኢንቴንሲቲ ወይም መጠኑ ሊቀንስ ስለሚችል እዚያሁ ጣቢያ ላይ ስትመዘገብ እዚያን ማስተካከያ አድርገች በአመዛኙ አንድ አይነት መምጣት መቻል አለበት። እና እንደዚያ ነው። አሁን ለምሳሌ ዩ ኤስ ጂ ኤስ ቢሰራ፣ ጆፎች ሴንት ነው የጀርመን ቢሰራ፣ የኢሮፒያን ሚኒስትሪን ሴይስሞሎጂካል ሴንተር የሚባል እሱ እንኳን ዳታ ኮምፓኒ እያደረጉ ነው። ጆስኮ የፈረንሳው ቢሰራ፣ እንደዚህ ሁሉም አንድ አንድ አይነት መጠን እንዲኖረው ይጠበቃል ማለት ነው። ልዩነቱ ምንድን ነው ግን? ለምሳሌ ዩ ኤስ ጂ ኤስን ብትወስጂ ስንት ሚሊዮን ዶላር መድቦ በአመት እና በወር ምንግስ በአለም ላይ ሰራይቶ ማክስታካት ነው። በመቶ የሚቆጠር ጣቢያዎች እየተጠቀሙ ነው። የት እንደተፈጠረ ኦሪጂን ታይም ምን ሰዓት እንደተፈጠረ መጠን ምን ያህል እንደሆነ የሚዘግቡት ማለት ነው። እንደዚያ ሆነ ግን ዩስጂስ አሁን የሎኬሽን ይለው ያለኝ አካባቢ ቢያንስ ባለባስከሳ ኪሎ ሜትር ድረስ ስህተት ይሆናል። ብዙ ጊዜ ማግኝ ስል ትንሽ ደጋም የሚሆና ግን የእኛ በቁጥር ትንሽ ብንሆንም የእኛ በዚያ በቅርብ ርቀት ያሉ ጣቢያዎች ስላሉ ሁን የተፈጠረ ካለበት ቦታ እነሱ የሚያገኙት እኛ ብቻ ያለን ጣቢያዎች አሉ የተመሰሉት ማለት ነው። የእኛ አሁን እሱ ሪላቲቭ አድቫንቴጅ ወይም አንጻራዊ ጠቀሜታ አለው ማለት ነው ለእኛ እና በትክክል ከተሰራ ትንሽ ሙያዊ እንትን ይጠይቃል ጊዜ ይፈልጋል እና ይሄ ዝም ብሎ በሚመጣ ነገር አይደለም። አሁን ሰው የሚያደርገው ነገር አለ እና የእኛ አንደኛ ስታፍ አንደር ስታፍ ክነ ሁለተኛ፣ በአንድ በኩል ኮሚኒኬሽን ኦፊሰር ነው፣ ሜዲያ ያራግሻል፣ ስልክ ምንድን ነው፣ በተለያየ አቅጣጫ ይመጣል። ቴሌቪዥን፣ ኤፍም ሬዲዮ፣ ምን እኛ ደግሞ እዚህ ትግል ዳታው ምንድን ነው የሚያሳየው? የት ነው የተፈጠረው? ቦታውን ለማዋቅ መጠኑ ምን ነው ያህል? ልዩነታችን ይሄ ይሄ ነው ማለት ነው። እንግዲህ እነሱ በደንባቸው ቤትል ምን ያህል ነው? ግን እንደው በቁጥር ከመቼ ጀምሮ፣ ከምን ወር ጀምሮ ነው እንደው፣ የአሁኑን የቅርቡን ብናይ፣ ከመቼ ጀምሮ ለምን ያህል ጊዜ ተከሰተ፣ ይታወቅ ይሆን? ወይም ዳታዎቹን ደምራችሁ ይሆን? ምንም ፋታ አልሰጠንም። አሁን እያነበነ ነው። በየቀኑ መቁረጥ አለ።

እና ከዛ ጣጣጣጣጣ ማለት ይጀምራል። እነዚያ ፎርሾኮች ናቸው። ከዛ ቋ የሚል ድምጽ ይኖራል። እሱም ሜይን ሾክ መሆኑ ነው። ከዛ ጭጭጭጭ እያሉ ሌሎች እነዚያ ፍተር ሾክ ሆናቸው ነው። እነዚህ እያንዳንዳቸው መነበብ አለባቸው። ስለዚህ ወደ ታች እያጎላሽ፣ ዙሚን እያረፍሽ ብሄድሽ ቁጥር በጣም ትንንሽ አንቀጥቀጦች ታገኛለሽ። በጣም ብዙ የሆኑ ማለት ነው በቁጥር ትልልቆቹን ተብለን ተብሎ መቆጠር ይችላል። ለምሳሌ አንድ ነገር አንድ ስላነበብኩ ነው። ከዲሴምበር አስራ ዘጠኝ ጀምሮ ሶስት የሚል አንድ ነገር አንብቤ ነበረ። ከዲሴምበር አስራ ዘጠኝ በኋላ ከተፈጠረው በሙሉ ዛሬ ጃንዋሪ አምስት ነው። ከጃንዋሪ አንድ በኋላ የተፈጠሩት ከአምስት በላይ የሆኑ በጣም ብዙ ናቸው። በጣም ብዙ የአምስቱ ቀናት ዶሚኔት ያደርጋሉ። እስካሁን ከአስራ ዘጠኝ ጀምሮ የተፈጠረውን በሙሉ ዘላት ፋፍ ደስ የተፈጠሩት ናቸው በጣም ብዙ የሆኑት በቁጥር ማለት ነው። ከአምስት በላይ የሆኑት በጣም አመሰግናለሁ ፕሮፌሰር አታላይ አየለ በአዲስ አበባ ዩኒቨርሲቲ የጂኦፊዚክስ ስፔስ ሳይንስ እና አስትሮኖሚ ተቋም የሴስሞሎጂ ትምህርት ክፍል ኃላፊ መምህርና ተመራማሪ በኢትዮጵያ ደግሞ እየተከሰተ ባለው ርዕደ መሬትና መንቀጥቀጡ የፈጠረውን ሂደት ንዝረት ጉዳዮቹን በተመለከተ ጥናትና ምርምር ባደረጉበት ጉዳይ ሰፋ ያለ ሙያዊ ማብራሪያ ስለሰጡን በአሜሪካ ድምፅ አድማጮች ስም እጅግ አድርጌ ያመሰግናለሁ። በጣም ጽዮን ግርማንና እንግዳዋን እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላልፍላችሁን የቅዳሜ የምሽት ስርጭት ነው። አስተናጋጃችሁ እንግዶሌ ነኝ። ግጭቶችና የግብዓቶች እጥረት ወባን ለመከላከል ፈተናዎች ሆነዋል ተባለ ይላል ቀጣዩ ዘገባ። በኢትዮጵያ የሚታዩት ግጭቶች እና የግብዓቶች እጥረት የወባ በሽታን ለመከላከል ፈተና መደቀናቸውን የክልሎች የጤና ቢሮዎች አስታውቀዋል። የአማራ የኦሮሚያና የትግራይ ክልሎች የጤና ቢሮዎች ለአሜሪካ ድምፅ እንደገለጹት በክልሎቹ የሚታየው የወባ ስርጭት አሳሳቢ ሆኗል። የበሽታውን ስርጭት ለመከላከል የሚያስችሉ እንደ አጎበርና ኬሚካል ያሉ ግብዓቶች እጥረትም እንዳለ የጠቆሙት ቢሮዎቹ በአማራና በኦሮሚያ ክልሎች ያሉት ግጭቶች ደግሞ የወባ መከላከያ ግብዓቶችን ለማሰራጨት እንቅፋት ሆነዋል ብለዋል። የዓለም ጤና ድርጅት በበኩሉ ካለፈው ጥር ወር ጀምሮ በኢትዮጵያ 8.4 ሚሊዮን ሰዎች በወባ መያዛቸውን አስታውቋል። ገብረ ሚካኤል ገብረ መድን ዝርዝር አለው። በአማራ ክልል ሰሜን ወሎ ዞን የቡግና ወረዳ ነዋሪ የሆኑት አባ ገብረ እግዚአብሔር ዝናቤ ለአሜሪካ ድምፅ በሰጡት ቃለ መጠይቅ ወረዳው ከሰሜን ኢትዮጵያው ጦርነት ጀምሮ እስካሁን ድረስ ትጥቃዊ ግጭት የሚካሄድበት መሆኑን ገልጸው በጦርነቱ ምክንያት የወባ በሽታ መከላከያ መድኃኒቶችን ስለማናገኝ ተቸግረናል ይላሉ። ይኸው በጦርነቱ ምክንያት መድኃኒቶች ብዙ ጊዜ አይቀርቡምና በዘንድሮ ዓመት በጣም ብዙ ሕዝብ ነው ወደ በውባ የታመመው። ይህ ነው ብዬ ቁጥሩን ማስቀመጥ ለእኔ ይከብደኛል፣ ግን መጠነ ሰፊ የሆነ ሕዝብ ነው በውባ የታመመው። በአማራ ክልል የሕብረተሰብ ጤና ኢንስቲትዩት የወባ መከላከልና መቆጣጠር አስተባባሪ አቶ ዳምጤ ላንከር በበኩላቸው ወባ የጤና ስጋት ሆኖ መቀጠሉን አብራርተዋል። እሳቸው ለአሜሪካ ድምፅ በሰጡት ቃለ መጠይቅ ምንም እንኳን በአሁኑ ጊዜ የዝናቡ ወቅት ከማብቃቱ ጋር ተያይዞ የስርጭት መጠኑ ቢቀንስም ችግሩ ግን ቀጥሏል ይላሉ። ባለፈው ህዳር አጋማሽ አካባቢ ሰማንያ ሁለት ሺህ የሚሆኑ ህሙማን በአንድ ሳምንት ተይዘው ነበረ ከዚያ ወደ ሰባ አምስት ዝቅ አለ። ከዚያ ደግሞ ወደ ስልሳ አራት ሺ ቃለ አሁን አምሳ ሁለት ሺ ላይ ነን። በዚህ ሱባለም ጤና ድርጅት ሳምንታት አቆጣጠር መሰረት አምሳ አንደኛው ሳምንት ላይ ነን። አሁን አምሳ ሁለት ሺ ሕሙማን ሪፖርት ተደርጓል በአንድ ሳምንት። ከአጠቃላይ አንድ ሚሊዮን ሶስት መቶ ሰላሳ ስምንት ሺ አንድ መቶ ሰባት ሕሙማን ከሐምሌ እስካሁን ባለው ሪፖርት ተደርጓል ማለት። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበውም እንደዚሁ በተለይም ከቅርብ ዓመታት ወዲህ በኦሮሚያ ክልል የወባ ስርጭት እየጨመረ መሆኑን አመልክተዋል። በአጠቃላይ ባለፉት ሶስት አራት አመታት የወባ ስርጭት ከሌላ ጊዜ በላይ ጨምሯል። ከአመት ወደ አመት እየጨመረ ነው የመጣው። ኬዞቹ እየጨመሩ መጡና ከሁለት ሺ አስራ አራት አስራ አምስት አስራ ስድስት ያሉ ዳታዎች የሚያሳዩ እንደ ወረርሽን በተወሰነ ዞኖች በኦሮሚያ ክልል ማለት ነውና ወረዳዎች ውስጥ ነበር። በሁለት ሺ አስራ ሰባት ግን ከሌላውም ጊዜ በላይ ቁጥሮቹ ከፍተኛ ነበሩ። በአንድ የተወሰኑ አካባቢዎች ሁለት ሶስት እጥፍ የጨመረበት ሁኔታዎች ነበሩ እና ቁጥሩም ከፍተኛ ነበረ። በአጠቃላይ በአመት ሪፖርት የምናደርጋቸው ኬዞቹ ከፍተኛ ናቸው። ከዚህ በፊት ሪፖርት ከምናደርጋቸው በላይ በሶስት እጥፍ የጨመረበት ሁኔታዎች ነበሩ። የክልሉ ነዋሪዎች በበኩላቸው የወባ በሽታው ለሰዎች ሕይወት ማለፍ ምክንያት እየሆነ መምጣቱን ይገልጻሉ። በጉዳዩ ዙሪያ ለአሜሪካ ድምፅ አስተያየት ከሰጡን በምዕራብ ወለጋ ዞን የቆንዳላ ወረዳ ነዋሪዎች አንዱ የሆኑት አቶ ኢድሪስ አሜ በበሽታው ሰዎች እየሞቱ መሆናቸውን ይገልጻሉ። የአስር ዓመት ልጄ በወባ በሽታ ተይዞ ሕክምና ሳያገኝ ከሁለት ሳምንት በኋላ ህይወቱ አልፏል። በሰፈራችን በሳምንት ከአምስት ሰዎች በላይ በወባ በሽታ ህይወታቸው አልፏል። በተለይም ከወረዳው ዋና ከተማ ርቀው የሚገኙ የገጠር ቀበሌዎች የህክምና አገልግሎት አያገኙም። በፀጥታ ችግር ምክንያት ወደ ከተማ ሄደው መታከምም አይችሉም። የኦሮሚያ ክልል ጤና ቢሮ ምክትል ኃላፊ ዶክተር ተስፋዬ ከበበው በበሽታው ስለተያዙትና ሕይወታቸውን ስላጡት ሰዎች ብዛት አሃዛዊ መረጃ እንዲሰጡን ያቀረብንላቸውን ጥያቄ ከመመለስ ተቆጥበዋል። የአማራ ክልሉ የወባ መከላከልና መቆጣጠር ስርዓት አስተባባሪው አቶ ዳምጤ ላንከርም የወባ በሽታው በክልሉ እየተዛመተ እንደሚገኝ አመልክተው ጫናውም በአብዛኛው በምዕራብ የክልሉ አካባቢዎች እንደሚያመዝን ገልጸዋል። ከምሥራቅ ጎጃም ጀምረው ምዕራብ ጎጃም፣ አዊ፣ ባህር ዳር ከተማ አስተዳደር፣ የደቡብ ጎንደር፣ የማዕከላዊ ጎንደር፣ የምዕራብ ጎንደር ዞኖቻችን በአጠቃላይ የምዕራቡ የአማራ ክልል ዘጠና በመቶ የሚሆነውን የወባ ስርጭት ጫና ይሸፍናሉ ማለት ነው። በሽታውን ለመከላከል መድኃኒትን ጨምሮ የሕክምና ግብዓት ከጤና ሚኒስቴር ይቀርብልናል ያሉት አቶ ዳምጤ፣ ሆኖም እሳቸው ወቅታዊ ሁኔታ ብለው የገለጹት ግጭት ግብዓቶችን ለማሰራጨት እንቅፋት መሆኑን ተናግረዋል። በወቅታዊ ሁኔታ መድኃኒት የሚጓጓዝባቸው ሁኔታዎች የመዘብየት ሁኔታዎች አሉ ያው ከላይን ማምጣት ከሰው ወደታችን ማስወሰድ ዶክተር ተስፋዬ በበኩላቸው ቀደም ሲል በተወሰኑ ዞኖችና ወረዳዎች ብቻ የሚታወቀው የውባ በሽታ በአሁኑ ጊዜ በርካታ አካባቢዎችን ማዳረሱን ገልጸው በክልሉ ያለው ግጭት ደግሞ የመከላከያ ግብዓት ስርጭትን እያስተጓጎለ ነው ብለዋል። በብዛት የሚጎዱ ከምስራቅ ወለጋ ብንወስደውን ግዳ ክላስተር የሚባሉ አሉ። ወደዛ ወደ ግዳ ያና ኢቬንቱ የሚባሉ አካባቢዎች ለማድረስ የሚከብድበት ሁኔታዎች ነበሩ። እንደዚሁም ቀለም ወለጋ አካባቢ አልፎ አልፎ ግዳሚ የሚባል አካባቢ አንፍሎ የሚባል አካባቢዎቹ እንደልባቸው እነሱ መጥቶ ማውሰድ በጣም ይከብዳቸዋል። የወረዳ ሰዎች እኛንን የምንልክላቸው እኛም ደግሞ አንዳንድ ጊዜ ችግሮች ሲኖሩ በመሀል የሚቀሩበት አለ። ክፍተቶች ይፈጠራሉ። እንደዚሁም ምዕራብ ወለጋ አካባቢ አልፎ አልፎ ደግሞ እዚህ ኢሉባቦር መጨዋጋ የሚባል ወረዳ እንደዚሁም ዳሪሙ የሚባል ወረዳ ራቅ ራቅ ራቅ ያለ ወረዳዎች አካባቢ የሚከሰትበት ሁኔታዎች አሉ። እዚህ ምቅርብ ዞኖች ምዕራብ ሸዋም ብንወስድ በአጃቢ ብቻ መድኃኒት የሚላክበት ሁኔታዎች አሉ። ያ ማለት በፈለጉ ሰዓት እንደማያገኙ ያሳያል ማለት ነው። ግጭት ወዳለባቸው አካባቢዎች የወባ መድኃኒትና ግብአቶችን ለማድረስ መንግስታዊ ካልሆኑ ድርጅቶች ጋራ በትብብር እንሰራለን የሚሉት ዶክተር ተስፋዬ በዚህም ችግሩ እንቅፋት የመሆን መጠኑ እየቀነሰ መምጣቱን ይናገራሉ። አልፎ አልፎ የተወሰኑ ሲግሜንት ማንደርስበት ቦታዎች በጥያቄ አቅርበን አይሲአርስ እንደዚሁም ኢትዮጵያ ሬድ ክሮስ ሶሳይቲ እና ተረዶ ድርጅቶች የሚያደርሱበት ጊዜ አለ። በትግራይ ክልልም የወባ በሽታ ስርጭት አሳሳቢ መሆኑ ተገልጿል። በክልሉ ጤና ቢሮ የበሽታዎች መቆጣጠርና ክትትል ቡድን አስተባባሪ አቶ አረጋይ ገብረ መድኅን ለአሜሪካ ድምፅ በሰጡት ቃለ መጠይቅ በትግራይ ለሁለት ዓመታት የተካሄደው ጦርነት የጤና ስርዓቱን እንዳፈረሰውና የህክምና ተቋማትንም እንዳወደመ ተናግረዋል። ጦርነቱን ተከትሎም የህክምና ተቋማት እጥረት የባለሙያዎች ብዛትና የስራ ሞራል ማነስ ብሎም የመረጃ ፍሰት ሰንሰለት መዛባት በመከሰቱ ለወባ በሽታ መስፋፋት አስተዋጽኦ አድርጓል ይላሉ። ምስለ ወርሒ ጥቅምቲ ክሳብ ዙ ወርሒ ሕዳር ፍርቂ እስካብ ዓሰርተ ሸውዓተ ሽ ሰብ በዚህ ዓመት ከጥቅምት ወር ጀምሮ እስከ ህዳር አጋማሽ ድረስ በሳምንት 17,000 ሰዎች በወባ ይያዙ ነበር። ከዛ በኋላ ባሉት ሳምንታት ግን እየቀነሰ መጥቷል። እኛ ሰርተን ሳይሆን ወቅቱ እየተቀየረ በመምጣቱ ነው። የወባ በሽታ ስርጭት ከመስከረም እስከ ታህሳስ የሚቆይ ሆኖ ከህዳር ጀምሮ እየቀነሰ የመምጣት ባህሪ ያለው። አሁን በወባ የሚያዘው ሰው ብዛት በሳምንት ከ17000 ወደ 14500 ወርዷል። ባለፈው ሐምሌ ወር ጀምረን ካየን በሳምንት አንድ ሞት ይመዘገባል። ባለፉት አምስት ወራት 13 ሰዎች ሞተዋል። ከዚህ ቀደም ወባ የማያውቃቸው ደጋማ አካባቢዎች ጭምር አሁን እየተጠቁ ናቸው። አቶ አረጋይ ከጦርነቱ መቀስቀስ ጋር አብሮ መስፋፋት የጀመረው የወባ ስርጭት በፍጥነት እየተዛመተ አሁን 81 ወረዳዎችን እንዳዳረሰና የስርጭት ሁኔታውም አሳሳቢ እንደሆነ ተናግረዋል። በሽታውን ለመከላከል ከፌዴራሉ መንግስት በቂ መድኃኒት ይሰጠናል የሚሉት አቶ አረጋይ ገብረ መድህን በኬሚካልና በአጎበር አቅርቦት በኩል ግን እጥረት አለ ከፌዴራል ጤና ጥበቃ የጠየቅነውን ያህል መጠን አላገኘንም፣ ይላሉ። ተሸከመ ሰው በወባ በሽታ የተያዙት ሰዎች በብዛት ነው ከቦታ ቦታ የሚንቀሳቀሱት። ይህም ለበሽታው መዛመት ትልቅ ሚና ተጫውቷል። ይህን ለመቆጣጠር የሚደረገው ጥረት በቂ አይደለም። በ2015ና 2016 ዓ ምት 1.3 ሚሊዮን የአልጋ መሸፈኛ አጎበር አከፋፍለናል። በዚህም በወባ ከተጠቃው ህዝብ ግማሽ ያህሉን ብቻ ነው ያዳረስ ነው። ሌላው ህዝብ ያለምንም መከላከያ በወባ እየተጠቃ ነው ያለው። በ2016 መጨረሻ ላይም በክረምት ወቅት ለማከፋፈል አጎበር ጠይቀን ነበር፤ የጤና ሚኒስቴር ማግኘት ስላልቻለ አልሰጠንም። የአማራ ክልል የወባ መከላከልና መቆጣጠር አስተባባሪው አቶ ዳምጤ ላንከር ደግሞ ትልቁ ስጋታችን በመጪው ጊዜ ከሚያዝያ እስከ ሰኔ ድረስ ባሉት ወራት ውስጥ ነው ብለዋል። ከግጭቱ በተጨማሪ የወባ መከላከያ ግብአቶች በተለይም በአጎበር በኩል ትልቅ የአቅርቦት እጥረት አለብን በማለት የገለጹት አቶ ዳምጤ በቀጣዩ የዝናብ ወቅት የሚሰራጭ ሦስት ሚሊዮን አጎበርና በየቤቱ የሚረጭ ኬሚካል ከጤና ሚኒስቴር እንዲቀርብልን ጠይቀናል ብለዋል። የቡግና ወረዳ ነዋሪው አባ ገብረ እግዚአብሔርም በአካባቢያቸው የአጎበር ስርጭት ከቆመ ዓመታት ማስቆጠሩን ገልጸው መንግስት ይርዳን ይላሉ። በቡግና ወረዳ ወደ አስራ ስድስት ቀበሌዎች አሉት። ከአስራ ስድስቱ ቀበሌዎች ከስምንት ቀበሌ በላይ የሚሆነው ቆላማ ነው በጣም እና በእነዚያ ልክ ያው እንግዲህ ርጭቱን ካቆመ ወደ ሰባት ዓመት ስምንት ዓመት እያስቆጠረ ስለሆነ በሁለት ሺ ዘጠኝ አካባቢ በፊት ነው የቆመው ርጭት አጎበር እንኳን ከዛ ወዲህም መጥቶ ነበር። አጎበሩም ቢሆን ካቆመ እንግዲህ ወደ አምስት ስድስት አመት እየሆነው ነው። የሚመለከታቸው ሁሉ ማቅረብ የሚችሉትን የርጭትን፣ የመድኃኒትን ያጎበሩንም ሁሉንም ርብርብ ተደርጎ ከወዲሁ ቢያንስ እስከ መጋቢትና እስከ መያዝያ ባለው ተጠቃሎ ገብቶ መያዝያ እና መጋቢት ላይ እነዚህ ስራዎች መሰራት አለባቸው ነው የምለው። እኔ እንግዲህ የማስተላልፈው ሀገራዊ ባለኝ በኩል ማለት ነው። በክልሎቹ ስለሚታየው የወባ ስርጭት ሁኔታና ና ኃላፊዎቹ ስለሚያቀርቡት የመከላከያ ግብአት እጥረት በተመለከተ ከኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ኃላፊዎች አስተያየት ለማግኘት ያደረግነው ተደጋጋሚ ጥረት አልተሳካም። የአማራና የኦሮሚያ ክልሎቹ ኃላፊዎች ግን የመከላከያ ግብአቱ ያልተገኘው ከውጭ ሀገራት ተገዝቶ ስላልገባ ነው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን፣ አዲስ አበባ። ክቡራትና ክቡራን፣ የምሽቱ ዝግጅታችን በዚሁ ተጠናቋል። አቀናባሪያችን ንጉሥ ታምሬ፣ ዋና አዘጋጅ ጽዮን ግርማ ሳስተናግዳቸው ያመሸሁት እንግዲህ ወልዴ ነኝ። ነገ ምሽት በየሁለት ሳምንቱ ከሚቀርብላችሁ የመስታወት ፕሮግራም ጋር እንመጣለን። እስከዛው ሰላም፣ መልካም ምሽት